ለባህር ዳር ስታዲየም ግንባታ ማጠናቀቂያ ከ900 ሚሊዮን ብር በላይ መመደቡን የክልሉ ወጣቶችና ስፖርት ቢሮ ገልጿል። ከተፈቀደው ገንዘብ ውስጥ 400 ሚሊዮን ብር በሩብ ዓመቱ ስራ ላይ መዋሉን ቢሮው የሩብ ዓመት እቅዱን አፈጻጸም በገመገመበት ወቅት መግለጹን የአሚኮ መረጃ ያመለክታል። የክልሉ መንግስት ባለፈው ዓመት ጥቅምት ወር መጨረሻ ላይ ነበር የባህር ዳር ስታዲየም የዓለም አቀፉን እግር ኳስ ማህበር ፊፋ መመዘኛዎች መሰረት በማድረግ በአንድ ቢሊዮን ብር ወጪ ቀሪ የማጠናቀቂያ ስራ ስራዎች እንደሚሰሩለት ያስታወቀው። በስታዲየሙ ማጠናቀቂያ ግንባታ ከሚሰሩ ስራዎች መካከል የሜዳ ጥራት ማሻሻያ፣ የእንግዳ መቀበያ ክፍል፣ መቀመጫ ወንበር መቅጠምና የመሰብሰቢያ አዳራሽ ይገኙበታል። ይህም በአንድ ዓመት ውስጥ እንደሚጠናቀቅ ተገልጾ የነበረ ቢሆንም ስራው ገና በዘንድሮ በጀት ዓመት መጀመሩ ነው የታወቀው። በኢትዮጵያ የሚካሄዱ ዓለም አቀፍ ጨዋታዎችን ሲያስተናግድ የነበረው ብቸኛው የባህር ዳር ስታዲየም የካፍን ዝቅተኛ መመዘኛ መስፈርቶች ባለማሟላቱ ምክንያት ከጥቅምት ወር 14 ዓ.ም ተምረት ጀምሮ ዓለም አቀፍ ጨዋታዎችን እንዳያስተናግድ መታገዱ ይታወቃል። በዚህም ምክንያት የኢትዮጵያ ብሔራዊ ቡድን ላለፉት ሁለት ዓመታት ዓለም አቀፍ ጨዋታዎቹን ከሀገር ውጭ ሲያደርግ ቆይቷል። የኮት ዲቫር መንግስት ከጥር 4 እስከ የካቲት 3 ቀን 2016 ዓ.ም ለሚካሄደው የአፍሪካ ዋንጫ የእግር ኳስ ውድድር ስድስት ስታዲየሞችን ማዘጋጀቱን አስታውቋል። ለውድድሩ ከተዘጋጁት ስታዲየሞች መካከል አራቱ አዲስ የተገነቡ ሲሆኑ ሁለቱ ደግሞ ከፍተኛ አድሳት የተደረገላቸው መሆናቸውን የገለጸው የአገሪቱ መንግስት የተለያዩ መሰረተ ልማቶችና ማህበራዊ አገልግሎት ሰጪ ተቋማት እንደተገነቡም አብራርቷል። ከነዚህም ውስጥ ውድድሩ የሚካሄድባቸው ከተሞችን የሚያገናኙ መንገዶች ግንባ ግንባታና እድሳት፣ የሆስፒታሎች ግንባታና የኤርፖርቶች እድሳት ይገኛሉ። ኮት ዲቫር ከውድድሩ ጋር ለተገናኙ መሰረተ ልማቶች ከ1 ቢሊዮን ዶላር በላይ ወጪ ማድረጓን የአገሪቱ እግር ኳስ ፌዴሬሽን ፕሬዚደንት እድሪስ ዳያሎ መግለጻቸውን የሮይተርስ ዘገባ ያመለክታል። ከ70 ሚሊዮን በላይ ሕዝብ ያላት ምዕራብ አፍሪካዊቷ ሀገር የአፍሪካ ትልቁን የእግር ኳስ ውድድር ስታስተናግድ በታሪክ የአሁኑ ለሁለተኛ ጊዜ ነው። ከዚህ ቀደም ከ40 ዓመታት በፊት እንደ አውሮፓውያን አቆጣጠር 1984፣ አስተናግዳለች። የዘንድሮው 34ኛው የአፍሪካ ዋንጫ ሊጀመር ከሶስት ሳምንታት ያነሰ ጊዜ ይቀረዋል። 24 ብሔራዊ ቡድኖች በውድድሩ የሚሳተፉ ሲሆን ለአንድ ወር በአምስት ከተሞች ውስጥ በሚደረገው ውድድር 52 ጨዋታዎች ይደረጋሉ። የመክፈቻ ጨዋታው አዲስ ከተገነቡ ስታዲየሞች አንዱ በሆነው አላሳኖ ታራ ኦሎምፒክ ስታዲየም እንደሚደረግ ታውቋል። የሩሲያ እግር ኳስ ቡድኖች በዩክሬን ወረራ ምክንያት እገዳ ቢጣልባቸውም የሀገሪቱ እግር ኳስ ማህበር ወደ እስያ እግር ኳስ ኮንፌዴሬሽን ከመቀላቀል ይልቅ በአውሮፓ እግር ኳስ ማህበር ዩኤፋ መቆየትን በመምረጥ ድምፅ ሰጥቷል። ፊፋና ዩኤፋ እንደ አውሮፓውያኑ በየካቲት 2022 ብሔራዊ ቡድኑን ጨምሮ ሁሉንም የሩሲያ ቡድኖች ከማንኛውም ውድድር አግደዋል። በዚህም ምክንያት ሩሲያ የኢሲያ እግር ኳስ ኮንፌዴሬሽን አባል ለመሆን አስባ እንደነበር የአገሪቱ እግር ኳስ ማህበር ኃላፊ አሌክሳንደር ዲዩኮቭ ገልጸዋል። ሆኖም የሩሲያ የዜና ወኪሎች እንደዘገቡት ሞስኮ ወደ ኢሲያ ከማማተር ይልቅ ከዩኤፋ ጋር ያላት ግንኙነት እንዲሻሻል ወስናለች። ወደ ኢሲያ እግር ኳስ ኮንፌዴሬሽን የመዛወር ጥያቄ ቀርቦ ውይይት እንደተደረገበት የገለጹ አንድ የሩሲያ እግር ኳስ ማህበር ኮሚቴ አባል ከፊፋ ምንም አይነት ዋስትና ስለሌለው በሙሉ ድምፅ ውድቅ አድርገናል ማለታቸው ተዘግቧል። ሚካኤል ጌርሽኮቪች የተባሉት እኚሁ የኮሚቴው አባል ከዩኤፋ ጋር ያለንን ግንኙነት ለመቀጠል ወስነናል፣ በተለይ መሻሻሎች ስላሉ ካሉ በኋላ በቀጣይ ሁኔታዎች ምን እንደሚሆኑ እናያለን ብለዋል። ዩኤፋ በመስከረም ወር ላይ የሩሲያ ከ17 ዓመት በታች ብሔራዊ ቡድንን ወደ አውሮፓ ውድድር ለመመለስ ወስኖ የነበረ ቢሆንም ትችቶች በርትተውበት ውሳኔውን ቀልብሷል። በመጨረሻም የቦክስ ውድድር ቅዳሜ ዕለት በሳውዲ ሪያድ በተካሄደ የቡጢ ፍልሚያ የብሪታንያው የከባድ ሚዛን ሻምፒዮን አንቶኒ ጆሽዋ የስዊድኑን ቦክሰኛ ኦቶ ዋሊንን በአምስተኛው ዙር አሸንፏል። የጆሽዋን ቡጢ መቋቋም የተሳነው የዋሊን ቡድን አባላት በአምስተኛው ዙር ሽንፈቱን ተቀብለው ውድድሩ እንዲቆም አድርገዋል። በስካሁን የውድድር ሕይወቱ አንድ ጊዜ በታይሰን ፉሪ ብቻ የተሸነፈው ዋሊን ቅዳሜ ምሽት በበቃኝ ለጆሽዋ እጁን ሰጥቷል። የፍርድ ቀን የሚል ስያሜ በተሰጠው በቅዳሜው የሪያድ የቦክስ ውድድር ያስመዘገበው ድል በ2023 ለጆሹዋ ሶስተኛው ድሉ ነው። ከዚህ ቀደም ጀርሜን ፍራንክሊን ጁኒየርን እና ሮበርት ሄለኒየስን አሸንፏል። የ34 ዓመቱ ፕሮፌሽናል አጠቃላይ ያስመዘገባቸውን ድሎችም 27 ሲያደርስ ሶስት ሽንፈቶች ገጥመውታል። ከጆሹዋ እና ከዋሊን ፍልሚያ ቀድሞ በተካሄደው የሁለት የቀድሞ የዓለም ሻምፒዮኖች የቡጤ ፍልሚያ ኒውዚላንዳዊው ጆ ጆሴፍ ፓርከር አሜሪካዊውን ዲዮንታይ ዊልደርን ሶስቱ ዳኞች በሰጡት ውጤት 118 ለ111፣ 118 ለ110 እና 120 ለ108 በሆነ ውጤት አሸንፏል። ፓርከር በታሪክ ዊልደርን ያሸነፈ ሁለተኛው ቦክሰኛ ነው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ